በውጭ ጉዳይ ሚኒስቴር በቃል አቀባዩ አቶ ነቢያት ጌታቸው አሰግድ በሚሰጠው የመደበኛ ወቅታዊ መግለጫ ከዘረዘሯቸው ነጥቦች በዩኤስ አሜሪካ እና በአውሮፓ ህብረት ዋናው ጽህፈት ቤት በሚገኝበት በብራሰልስ ከተማ ባለሀብቶች መዋለ ንዋያቸውን በኢትዮጵያ ልማት በሚያውዱት ላይ ከሰሞኑ ጉባኤዎች እንደሚካሄዱ ነው። በመቀጠል ቃል አቀባዩ እንዳስረዱት በሳውዲ አረቢያ ከሚኖሩ ኢትዮጵያውያን ህጋዊ ባልሆኑ እና ማረሚያ ቤት ከነበሩት የራማዳንን ጾም አስመልክቶ ምሕረት እንዳገኙ እና በፈረቃ ወደ ሀገር ቤት እየተመለሱ መሆኑን አስምሮበታል። በሳውዲ አረቢያ እስር ላይ የነበሩ 1400 ኢትዮጵያውያን የህግ ታራሚዎች በረመዳን ጾም ምክንያት በማድረግ ምሕረት ተደርጎላቸው ተለቀዋል። የሳውዲ አረቢያ አረብ መንግስት በዚሁ በጾሙ ምክንያት የረጅም ጊዜ ፍርድ ተፈርዶባቸው የነበሩ እነኚህን የህግ ታራሚዎች የለቀቀ ሲሆን አሁንም በእስር ላይ ደግሞ የሚገኙ የእስር ጊዜያቸው በ75 በመቶ እንዲቀንስላቸው እንደ ቆይታቸው ጊዜ እየታየ ተመሳሳይ እርምጃዎችን ይወስዳል። ከነኚህ መካከል ወደ ሀገር ቤት እየተመለሱ ያሉ አሉ። ከዚህ በተጨማሪ ቀይ ባህርን ተጃግረው ጅዳ ማረሚያ ቤት የነበሩ 160 ተጨማሪ ደግሞ መቶ ሰላሳ አራት ሰዎች ዛሬ በሁለት በረራ ወደ አገራቸው ይመለሳሉ። እነኚህ ቀደም ሲል ከጠቀስኩት ከ1400 በተጨማሪ በቀይ ባህር ተሻግረው ወደ ጀዳ አካባቢ የነበሩና ለጊዜው በማረሚያ ቤት የነበሩ ወደ አገራቸው እንዲመለሱ እየተደረጉ ናቸው። ጌታቸው ተድላ ሀይለ ጊዮርጊስ ለዲ ደብልዩ ዘገባ ከአዲስ አበባ።